ከኤስቢኤስ ሬዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ሲራክ አስፋው በቅርቡ የ18ኛው ክፍለ ዘመን ኢትዮጵያ ዘውድ ከሀገረ ኔዘርላንድስ ወስደው ለኢትዮጵያ ጠቅላይ ሚኒስትር እጃ መልሰው የሀገር ቅርስ እንዲሆን አድርሰዋል። በቅድሚያ ዘውዱን እንዴት አገኙት? ታሪካዊ መነሻው ምንድን ነው? ዘውዱስ የማን ነበር? በታሪክ ማህደር ውስጥ ሰፍሮ ያለው በማን ዘውድነት ነው? አመሰግናለሁ አቶ ካሳሁን። ለዚህ ቃለ ምልልስ አስቀድሜ ዓለምን በአሁኑ ሰዓት ከኮሮና ወረርሽን አምላክ ይከላከልልን፣ የተያዙትንም ሰዎች ያድንልን፣ ሕይወታቸው ያለፈውንም በገነት ያኑርልን እና ሰውዱ እንግዲህ በእርግጥ ከኦክስፎርድ ዩኒቨርሲቲ መጥቶ እውቅና ይስጠው ብሎ የደች መንግስት የቀጠረው ረዳት ፕሮፌሰር የአስራ ስምንተኛው ክፍለ ዘመን ነው ያለው። ዘውዱ ላይ ግን የተጻፈው አጼ ፋሲል ዘውድ በጫኑበት አመተ ምህረት እንደተሰራ ነው በአስራ ስድስት ሰላሳ ሁለት ማለት ነው እና የመቶ አመት ልዩነት አለው። ይሄ ረዳት ፕሮፌሰር ከኦክስፎርድ የመጣው የሚለው እና ዘውዱ ላይ በእርግጥ እንትን ያለው እና እንግዲህ የኢትዮጵያ የታሪክ ልሂቃን ይሄንን ምሁራን አይተው እነሱ ናቸው እንትን የሚሉት እና በተለይ ከጨለቆት ስላሴ ቤተክርስቲያን አባቶች ብዙ የሚያውቁ ስላሉ እነሱ ትክክለኛውን ሊነግሩን ሊያስረዱን ይችላሉ። በእርግጥ ዘውዱ የዛሬ ሀያ አንድ ዓመት ነው እኔ ያገኘሁት እና ምንድን ነው እኔ የምለው ለምሳሌ እኔ ዘውዱን እንዳገኘው የረዳኝ ስላሴ ነው ነው የምለው እንጂ ዘውድ እዚህ ቤት ሰው አምጥቶ የኢትዮጵያን ቅርስ እዚህ ቤት ትቶ እኔ ዘውድ ወይም የሆነ የሌላ ቅርስ አገኛለሁ ብዬ አስቤም አላውቅም። ማንም ሰው የሚያስብም ያለ አይመስለኝም በአለም ላይ። እንዴት ነበር እርስዎ ቤት ሊገኝ የቻለው ዘውዱ? ማን መጣው? እነኛ ሰዎች እጅስ እንደምን ሊገባ ቻለ? ያመጣው እንግዲህ አቶ ሰይድ ነው የረዥም ጊዜ ትውውቅ ነበረን። እዚህ ቤት ብዙ ጊዜ ከሚመላለሱት ሰዎች መሀል አንዱ እሱ ነበረ። በቤተሰብ ትውውቅም ስላለን የረዥም ጊዜ ትውውቅ እዚህ ቤት እንደ ልቡ መጥቶ ተቀምጦ ይሄዳል፣ እንደ ማንኛውም ሰው። አንድ ጊዜ በጣም የሚገርም ነው። በዚያን ጊዜ የህይወት ጓደኛ የነበረች ኢትዮጵያዊት ዩትሬክት የሚባል ከተማ ውስጥ ዩኒቨርሲቲ ተማሪ ነበረች እና እሷ የጻፈችው ወረቀት ማታ ጠፍቶባት፣ እሱ ወስዶብኝ ይሆናል ምክንያቱም እሱም ማታ እዚህ ቁጭ ብሎ ሲጽፍ ነበር ብላ ወደ ግዳ ማረፊያ ቤት አብረን ሄደን አንድ ሻንጣ የኢትዮጵያ ፓይለቶች የሚይዙት አይነት ሻንጣ አለ፣ እሱ ነው ያለው እዛ። እሱን ቀስ ብለን በጎን በኩል ይታያል ስናይ ሁለታችንም ወዲያውኑ አወቅን ወቅን እዚህ ቤት ቀርቶ ከኢትዮጵያ መውጣት የሌለበት የኢትዮጵያ ቅርስ እዛ ውስጥ እንዳለ እና እኔ ወዲያውኑ ምንድን ነው የወሰንኩት? ይሄ ቅርስ ከዚህ ቤት ከወጣ ሀገሩ ብቻ ነው የሚመለሰው እንጂ የትም ቦታ አይሄድም ብዬ ነጠቅኩት። የዛን ቀን እንደዛ ነው የተጀመረው እና በጣም አስጨናቂና ረዥም ጉዞ ሄጃለሁ ያለሁ ይህን ሀያ አንድ አመት አስጨናቂና ረዥም ጉዞው ምን ይመስል ነበር? በሀያ አንድ አመት ውስጥ ዘውዱን ጠብቆ ለማቆየት ኔዘርላንድስ ውስጥ አንደኛ የነጠኩት ሰው ቀላል ሰው አይደለም እና እሱና የተወሰኑ ሰዎች ዘውዱን የማትመልስ ከሆነ መቶ ሺህ ደለር አውጥተንበታል እሱን አምጣ ነው የሚሉት ሁለተኛ መፈራው ይሄ የኔደርላንድስ የሆላንድ መንግስት እንደዚህ አይነት ቅርስ ሰው ቤት ውስጥ እንዳለ ካወቀ ከየት አመጣኸው ብሎ እንደሚነጥቅ ሁለተኛው እሱ ነው ሶስተኛው በዛን ጊዜ ኢትዮጵያ ውስጥ የነበረው ስርአት ዘውዱን የምትመልስለት አይደለም ምክንያቱም ያን የሚያህል ቅርስ ዝም ብሎ ካገር ሊወጣ አይችልም ብዙ ሰዎች የተባበሩበት መሆን አለበት። ይህ እንግዲህ በመጻጻፍ በመዘላለፍ በማስፈራራት የተካሄደ ነው እና አንዳንድ ኢትዮጵያ በዚያን ጊዜ እንደልባቸው መግባትና መውጣት የሚችሉ አሁንም በህይወት ያሉ ኢትዮጵያውያን እነሱንም አነጋግሬያቸው አውቃለሁ እንደዚህ አይነት ቅርስ እጄ ላይ አለ የነጠኩት ከአቶ እከሌ ላይ ነው እና ስለዚህ ይዛችሁ ተመለሱና አትፈተሹም ይዛችሁ ተመለሱና ለአንድ የቤተ ክርስቲያን ኃላፊ ወይ ለአንድ ገዳም ኃላፊ ወስዳችሁ አባቴ ደህና ቀን እስኪመጣ ድረስ ይሄ የሀገራችን ቅርስ ስለሆነ ያስቀምጡት ብዬም ሞክሬ አውቃለሁ። ግን ተሳካም እና ያ እንግዲህ የመከራ ጊዜ ነው። ሌላው አስጨናቂው ደግሞ እዚህ ቤት ውስጥ ነው የደበቅኩት እና እሳት ከተነሳ እና ቅርሱ ከተጎዳ በኋላ መልሴ ለኢትዮጵያ ሕዝብ ምንድን ነው የሚሆነው ነው የሚለው። ምክንያቱም እንደ አንተን ማንጠቅልናለህና ለህና ነው እንደዚህ ቅርሳችንን የምታጠፋብን የምታበላሽብን የሚለውም ጥያቄ ያስጨንቀኛል። ብዙ ውጣ ውረድ ነበረው። ቅድም እንዳልኩት የጠጻጻፍ ናቸውም ብዙ ነገሮች አሉ። እንደዛ ነው ያሳለፍኩት በወርሃ ፌብርዋሪ ኢትዮጵያ የደርሰው ለሀገሪቱ ጠቅላይ ሚኒስትር አብይ አህመድ አስረክበዋል። ወደዛ ከመሄዱ በፊትስ ባለፉት ሁለት ዓመታት ከዚህ ኢትዮጵያ ውስጥ ከተነሳው ለውጥ ወዲህ ይህንን ለማድረግ እንደምን ከወሳኔ ላይ ሊደርሱ ይቻሉ? ከኔዘርላንድስ እስከ አገር ቤት ያለው የዘውዱ ጉዞ ምን ይመስል ነበር? አቶ ካሳሁን፣ እኔ በእርግጥ በህይወት እያለሁ ኢትዮጵያ ውስጥ ለውጥ ይመጣል ብዬ ጠብቄ አላቅም። ምክንያቱም እኔ ከአርባ አንድ አመት በፊት ነው ሰደድኩት በእርግጥ በአካል እዚህ ነኝ፣ በመንፈስ ግን ሁል ጊዜ ከመወዳት ኢትዮጵያ ጋር ነኝ እና ለውጡ ሲመጣ ክቡር ጠቅላይ ሚኒስትር አብይ አህመድ ሲመረጡ ልክ የዛሬ ሁለት አመት ማለት ነው ጀመርኩኝ። እንግዲህ አሁን ኢትዮጵያ ጥሩ መሪ አግኝታለች፣ ጥሩ ጊዜ እየመጣ ነው፣ ይሄንን ዘውድ መመለስም በቃ ጊዜው ተሳክቶልኛል አልኩኝ እና ከዛን ጊዜ ጀምሮ አሁን ብዙ ዝርዝር ውስጥ መግባት አልፈልግም። ይሄ ነው የማይባል ልፋት ለፍቻለሁ። ተጻጽፌያለሁ። ሰዎችን እጅን እነስቻለሁ። ሰዎችን ተቀብዬ በእንግድነት አስተናግጃለሁ። ሰዎች ጋር ሌላ ሀገር ሄጄ ተገናኝቻለሁ። የኢትዮጵያ ኤምባሲዎች ሄጃለሁ። ዲፕሎማቶችን አነጋግሬያለሁ። ኢትዮጵያ ውስጥ ደህና ቦታ ያላቸውን ሰዎች አነጋግሬያለሁ እና እንዲህ በቀላሉ የተሳካ አይደለም። በዚያ ላይ የሆላንድ መንግስት ጋር መቼ ነው በይፋ የምወጣው እና የኢትዮጵያ ቅርስ ኔጋ አለ ግን ወደ ሀገሩ ነው የሚመለሰው የሚለውን መቼ ነው የምደራደረው የሚለውን እሱ ራሱ በጣም በጣም በጣም ብዙ ጊዜ የፈጀ ከሚዚየሞች ጋር የሚዚየም ዳይሬክተሮች፣ ኮንሰርቫተሮች ጋር ብዙ ውይይት ተደርጎ ከዚያ በኋላ አንድ የታወቀ ቅርስ የሚያድንና በድርድር የሚያስመልስ አርተር ብራንድ የሚባል ሆላንዳዊ ጋር ተዋውቀን እንግዲህ ከሱ ጋራ ብዙ ፕላን ማውጣት ተጀመረ። እኔ ከዛ በፊት ይሄ ያልኩህ ልፋቴ በሙሉ አልሳካ ሲለኝ አንዲት ወደ ስድስት ደቂቃ ያህል የምትፈጅ ፊልም ዩቲውብ ላይ ሰርቼ፣ ለማውጣት ጨርሼ ነበረ። ያንን ተዘጋጅቼ ነበር እና ከሆላንድ መንግስት፣ በኋላ ከኢትዮጵያ መንግስትም ጋራ እንግዲህ ወደ ድርድር ስንገባ ምንድን ነው ያልኩት? እኔ ጋር ቅርስ አለ። ቅርሱ ሀያ አንድ ዓመት እኔ ጋር ተቀምጧል። እና ቅርሱ ከእኔ ቤት ከወጣ የሚወጣው ወደ ኢትዮጵያ ለመመለስ ብቻ ነው እንጂ ሌላ ሰው እጅ ላይ ለመግባት አይደለም ብዬ ወደዚህ ሀገር ቅርሱን ያመጣውን ስሙን አልነገራችሁም ለኢትዮጵያ መንግስትም፣ ለሆላንድ መንግስትም። ምክንያቱም ለእኔ ዋናው ትልቁ ነገር የቅርሱ ለባለቤቱ ለኢትዮጵያ ሕዝብ መመለስ ነው የሚለውን ነው ይዤ የተነሳሁት። ያንን የሆላንድ መንግስት ተቀበለ። ከዛ እንግዲህ ዜናው እንደወጣ ጠቅላይ ሚኒስትር ዶክተር አብይ እቃውን፣ ቅርሱን እኔ ነኝ የምቀበለው ይምጣ ብለው በሳቸው ፍቃድ እና በሳቸው ሀይል ነው እቃው ኢትዮጵያ የገባው፣ እንጂ ይቆይ ነበር። በተለይ አሁን ሳስበው አሁን ልክ ሀያ ፌብርዋሪ ነው እንትን ያለው የካቲት አስራ ሁለት እና የዛን ጊዜ ሁሉ ነገር ተሳክቶ እሳቸውም ትንሽ ጊዜ ኖሯቸው ባይቀበሉ ኖሮና አሁን የኮሮና ወረርሽኝ ቢጀምር ኖሮ እንደገና ሌላ ጭንቅ ውስጥ ለሆን ነበር አሁን ሰው ደልቡ መንቀሳቀስ በማይችልበት መገናኘት በማይቻልበት ሁኔታ እና ለእኔ ትልቁ ደስታዬ ቅርሱ ለባለቤቱ መመለስ እና የዓመቱ ስላሴ ጨለቆት ስላሴ ሲከበር ቅርሱ ቦታው ተመልሶ ምዕመናን፣ አባቶች፣ እናቶች በደስታ ሲያዩት፣ የኢትዮጵያ ሕዝብ በደስታ ቀኑን ሲያሳልፍ ማየት ለእኔ ትልቅ ነገር ነው። እንደዛ ነው ያለፈው ባጭሩ። የሆላንድ መንግስት ሚና ምን ነበር? ዘውዱን ከሆላንድ ወደ አዲስ አበባ ለማድረስ ይውል የሆላንድ መንግስት መጀመሪያው ውላችን እነሱ እጅ ላይ ገባ። በሁለት ኦክቶበር እኔ በይፋ ይሄ ዘውድ ይጀላል ካልኩኝ በኋላ እኔ ቤት ማስቀመጡ በጣም አደገኛ ስለነበር ከዛም በፊት እኔ ቤት አይደለም ነው ያልኩት። ቅርስ የሚጠበቅበት የሚስጥር ቦታ በጣም በብዙ ብር የሆላንድ መንግስት እየከፈለ እዛ አስቀመጠው። እንግዲህ ውላችሁ ምንድን ነው? እናንተ እጅ ላይ ገባ ነው እና ባለቤትነቱ ኢትዮጵያ እስኪመለስ ድረስ የኔ ነው። ምክንያቱም በህጉ ምናለ አንድ ሰው ከአስራ ስምንት ዓመት በላይ ቅርስ እጁ ላይ ካስቀመጠ እና ማረጋገጫ ካለው እስኪመለስ ድረስ እሱ እንደ ባለቤት ይሆናል ነው እና ሆላንዶቹ ጎበዞች ናቸው። ምንድን ነው ያደረጉት? ልክ ቅርሱ ሲገኝ ከኢትዮጵያ መንግስት ጋር ያላቸውን ወዳጅነት በጣም ማጠናከር ይፈልጋሉ። ይሄ የነጋዴ ሀገር ነው፣ ጎበዞች ናቸው። እና እንግዲህ ይሄ ከተገኘ የኛ አንድ ሚኒስትር መሄድ አለባት እና ሄደው ሚኒስትራችን እዛ ስለ ንግዱም የሀገሮችንም ወዳጅነት በደንብ ማጠናከሪያም ይሆናል። ነው ያንን ሲጀምሩ ምንድን ነው ውላችን፣ ቅርሱ ወይ እኔ ይዘው ሄጄ ወይ የኢትዮጵያ መንግስት እዚህ ተረክቦኝ ወስዶት እንዲቀመጥ ነበር። በዚህ አጋጣሚ ልገልጽልህ የምፈልገው እኔ አደባባይ መውጣት ፈልጌ አላውቅም። ሁልጊዜ ምንድን ነው ያልኩት ቅርስ አለ ኑና ውሰዱ ነው። በፈረንጆቹ በሁለት ሺ አንድ ራሱ የጻፍኳቸው ደብዳቤዎች አሉ። እነዚህ ወደዚህ ያመጡት ሰዎች በጣም ሲያስጨንቁኝ እንግዲህ እኔም ሆንኩ እናንተ አደባባይ መውጣት አያስፈልገንም፣ እቃው ግን ቅርሱ ግን ለባለቤቱ ለኢትዮጵያ ሕዝብ ነው የሚመለሰው የሚል ትንሽ እንትን ውስጥ የጻፍኩታል ረዘም ያለ ደብዳቤ እና አሁንም ደቾቹ የሆላንድ መንግስት ተወካዮች ምንድን ነው ያደረጉት? እሺ እንግዳ ውስጥ እኛ እናስቀምጣለን እና ከዚያ በኋላ ሚኒስትራችን ስትሄድ ይላካል ተባለ። ከዚያ ግን ወደ ሌላም ነገር ውስጥ ገባን። ሙሉ ለሙሉ ለእኛ አስረክብም ነገር ተጀመረ እና አይ እንደሱማ በጨራሽ የለም ማስረከብ መረካከብ የሚባል ነገር የለም። እኔ ካስረከኩኝ ለኢትዮጵያ መንግስት ብቻ ነው ማስረክበው እንጂ ለማንም አይደለም አልኩኝ እና ከዚያ እንግዲያውስ የሚወስድ ቅርስ በዓለም ላይ የሚያመላልስ በዛ በጣም ስልጣኔ ያለው ድርጅት አለ ለነሱ ይሰጣሉኝ ለነሱ ሰጠሁኝ ለነሱ ሰጥቼ በሶስት ቀን ውስጥ ወደ ኢትዮጵያ ይሄዳል የተባለው ቅርስ በኋላ ሳውቅ ከሳምንት በኋላም አልሄድም እና ትንሽ ወደ ደስ የማይል ጭቅጭቅ ውስጥ ገባ ነው። ለምንድነው ያልሄደው? ሚኒስትሯ ሲሄዱ ነው የሚሄደው ብለን ወስነናል። ሚኒስትሯ ሲሄዱ አውሮፕላናቸው ሱዳን ያድራል። አይደለም ወይ? አውቃለሁ እንዴት ይሄዱ እንደነበር። አዎ። እና ስለዚህ አውሮፕላን ውስጥ እንዳያድር፣ እንዳይዘረፍ ሱዳን ሀገርም ሆነ የትም ቦታ ለዛ እኮ ነው ይሄዳል ተባብለን መጀመሪያ የተዋዋል ነው። አይ አይሮፕላኑ እንትን ወስነናል፣ ፓይለቶቹ ላይ ወርዱ ተቆልፎ ሊያድር ብለው ለነገሩ አሁን ወደኋላ ሲታይ ልክ እንደ ሀገራቸው ቅርስ ነው ተንከባክበው ወስደው እዛ ያደረሱት እና እዛ ሲደርስ ተረካቢ ሆነ የነበርኩኝ ቦሌ እና የኢትዮጵያ የቦሌ ሴኪሪቲ የኢትዮጵያ ጉምሩክ ሰራተኞችን በዚህ አጋጣሚ በጣም በጣም ብረቴና ምስጋናዬን ላቀርብ ወዳለሁ። ለትብብራቸው እና ቁጥጥራቸው ራሱ የሚያኮራ ነው። ምንድን ነው ከየት ነው ለምንድን ነው የሚለው እና እንደሱ ሆኖ ይሄ በቃላት ሊገልጸው አልችልም። ጭንቁን መከራውን፣ ያለውን ጭቅጭቅ ሙሉ ቀን ስትሰራው ሁል- ቀን ማታ ማታ እቤት ገብተህ ለተለያዩ የመንግስት ተወካዮች የኢትዮጵያ ይሁን የሆላንድ ይሁን ደብዳቤ መጻፍ፣ ደብዳቤ መመለስ፣ ረዣዥም እንትኖች መስራት እና እሱ እሱ ምንድን ነው የሚባለው ሰውነት ይጨርሳል። ነው ያው ለኢትዮጵያ ካለ ፍቅር ዝም ብለህ ትቀጥላለህ። የመጨረሻው አካባቢ ሁል ጊዜ ከበድ ይላል። ተሳክቶ አዲስ አበባ ገብቶ (والأمر الذي ينقصه هو على الذي ينقصه هو الأمر الذي ينقصه نبر <applause> الأمر الذي زند عندما نبر الذي يا هو الأمر الذي ينقصه هو الأمر الذي ያ ርክክብ ተካሂደዋል። በእርግጥ እንዳሉት አለም በሙሉ ተመልክቶታል። ያስ ሂደት ምን ይመስል ነበር? ጠቅላይ ሚኒስትሩም ሆነ ከኢትዮጵያው ሚኒስትር ጋርስ በዚህ ጉዳይ ላይ አስመልክቶ ምን ተባብላችሁ ነበር? ከጠቅላይ ሚኒስትሩ አንደበት ይህንን አስመልክቶ ምን ነበር የፈለቁት የምስጋና ና የከበሬታ ቃላቶች? እኔ የኢትዮጵያ ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር አብይ ጋ ቤተ መንግስት እገባለሁ ብዬ አስቤ አላቅም ያየሁት ግን በጣም ትሁት፣ ጨዋ፣ ደግ፣ ሰው አዋቂ እና እኔን ራሴን አንተ አይደለም ያሉ ከምስጋና ጋር እርስ ትልቅ ባለ ውለታ ነዎት፣ ምሳሌ ነዎት፣ እንደገና መገናኘት እንዳለብን በጣም የሚያኮራ ወቅት ነበር። ከሆላንድ ሚኒስትርም ጋር ሚኒስትር ሴክሬት ጋር ይባላሉ። ጎበስ ሴት ናቸው። ከእሳቸውም ጋር በጣም ደስ የሚል ግልጽ የሆነ የወዳጅነት ንግግር ነበራቸው። እዛው ቁጭ ብለን ነበር። ለኢትዮጵያ ያለን ፍቅር ሁላችንም ይታይብን ነበር እና እሳቸውም ለኢትዮጵያ ያላቸው ፍቅር እንደ ኢትዮጵያ መሪ ብቻ ሳይሆን፣ ደንበኛ ሀገር ወዳድ እንደሆኑ በደንብ ያስታውቁ ነበር እና ወደ እሳቸው ቢሮ ለርክክቡ ስገባ የምትመራኝ ልጅ ፕሮቶኮል ብዙ ስለቆየሁም እንደሆን አላውቅም፣ የሆላንዶቹ ሚኒስትሮች፣ የሆላንድ አምባሳደር እና አጃቢዎቻቸው የሚኒስትሯ በአንድ በኩል ተቀምጠዋል፣ የኢትዮጵያ ደግሞ ሚኒስትሮች በቀኝ በኩል ተቀምጠዋል። እና ልክ ይዛኝ ገባች እና ፈረንጆቹ ጋር ነው የሚሆኑት አለችኝ። እንደ ስላት ሳቅ ብላ ይቅርታ ይቅርታ ብላ ዘመዶቼ ጋር አስቀመጠችኝ እና ለእኔ ለራሱ ያ ክብር ነው ኢትዮጵያውያኖቹ ጎን መቀመጤ እና አኩሪ በጣም በጣም አኩሪ ቀን ነበረ። እህልም እውን ሲሆን እንደማየት ነበር ለእኔ ቅድም እንዳልኩት ትልቁ ቁም ነገሩ እኔ ስንት ዓመት ሙሉ በድብቅ እባካችሁ ይግባ፣ እባካችሁ አንድ ነገር ተፈጥሮ ወይ እኔ ህይወት ያልፎ፣ ወይ አንድ ነገር ተፈጥሮ ወይ የዚህ ሆላንድ መንግስት ያንን ሚስጥር አውቆ ሳይነት ቀኝ መልሱት፣ ይዛችሁልኝ ሂዱ እያልኩ እንዳለመንኩ እግዜር ስራ ራሱ የኢትዮጵያ መሪ ጋር ቀርቤ እንዳትረክብ አካል መሆኑ ለአምላክ ትልቅ ምስጋና አለኝ። በመድረሱና እንደዚህ ቅርሱ ቦታው ጨለቆት ስላሴ ሄዶ ደግሞ በመቀመጡ፣ ጨለቆት ስላሴ በዓለ ክብረት ሲደረግ በአካባቢው የነበረው የሀገሬው ሰው ታሪኩን እንደምን ተነግሮታል? እንደምን ነበር አቀባበላቸው? ለዘውድም ሆነ ደርሶ እኔ ጨለቆት ስላሴ አልሄድኩም። የመጨረሻው ርክክብ ከጨለቆት ስላሴ የመጡ አባቶች እና የትግራይ ክልል ቱሪዝም ቢሮ ዳይሬክተርም ነበሩ፣ አባታችን ጳጳሱ ነበሩ። እዛ ብሔራዊ ሙዚየም ነበረ ርክክቡ፣ እዛ ላይ ተገኝቻለሁ። ያ ከልብ የሚያስደስት በጣም በጣም ትልቅ ልቀን ነበር። እና እነዛ አባቶችም ደስታቸውን በቃል ብቻ ሳይሆን መልካቸው እራሱ ያስታውቅ ነበር ስንተያይ ጥሩ ዝግጅት ተደርጎ ጥሩ ንግግር ተደርጎ ነው ይዘው የሄዱት ወደዛ አልሄድኩም ግን ትልቅ አስደሳች በአል እንደነበረ ፎቶዎች ደርሰውኛል የመቀሌ የመቀሌ ዩኒቨርሲቲ ዳይሬክተር ደውለውልኝ አመስግነውኛል የተለያዩ ሰዎች አመስግነውኛል ከመቀሌም ከተለያየ የኢትዮጵያ ክፍልም እና ይሄ የሚያሳየው ያን የሚያህል ቅርስ ያለው አገር ያለን ሰዎች ኩሩና ቅርሶቻችንን ጠባቂዎች እና ለሚቀጥለው ትውልድ ተረካቢዎች መሆን እንዳለብን ነው። እና በዛ ላይ ደጋግሜ ብያዋለሁኝ። ዓለም አሁን እኛን ነው የሚያየን። ይሄ ቅርስ ስለተመለሰ የአፍሪካ ሀገሮች ብቻ ሳይሆን እነግሪክ ሁሉ ሳይቀሩ በጣም ስለተዘረፉ የእነሱንም ቅርስ እንዴት እንደሚያስመልሱ ነው የሚያዩን እና ቅርሶቻችንን በኃይል መጠበቅ አለበት። እንግዲህ አንተም እርግጠኛ ነኝ ታውቃለህ፣ አቶ ካሳሁን በተለያየ ጊዜ በየቦታው ሲሄድ የኢትዮጵያን ቅርስ ያለው አንዳንድ ፈረንጆች ቤት ከግዕዝ የተሰራ በግዕዝ የተጻፉ መጽሐፎች፣ መስቀሎች እና ምን እላለሁኝ፣ ሁል ጊዜ ይሄንን ሰብሳቢ እንትን መኖር አለበት። ሁል ጊዜ እነዛ ሰዎች ቢጠየቁ ይመልሱልናል። ግን የእኛ አያያዝ ነው፣ የእኛ ስራ ነው ያንን ስኬታማ ሊያደርግ የሚችለው። ይሄ በተለይ የሆላንድ እና የኢትዮጵያን ግንኙነትን ከመተሃራ ከስኳር ፋብሪካው ወንጂ ጋር በተያያዘ በጣም ብዙ ሆላንዳውያን ኢትዮጵያ መጥተው ሰርተዋል፣ ኖረዋል። እና እንደ ሱቭኒር እንደ ስጦታም እንደምንም እያሉ ብዙ ቅርስ ይዘው የመጡ ሰዎች አሉ። እሱን እሱን ተጠምቶ ማስመለስ የሚቻልበት ሁኔታ ክፍት ነው። እንግዲህ ያ ከኢትዮጵያ መንግስት ጋር ትብብር ተደርጎ እንዴት ይሳካል የሚለውን ነው እና እንደዚያ ነው የተካሄደው ለማለት ነው። ከም አቶ ሲራክ አስፋው ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እግዜር ያክብርልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።